ሰሞኑን በተከሰተ በሽታ ሕይወት ማለፉን አንዳንድ የመጠለያው ነዋሪዎች ተናግረዋል። የከተማው መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ጽሕፈት ቤት በመጠለያው መገኘቱን አስታውቆ በበሽታው አንድ ሕፃን መሞቱን፣ ሌላ አንድ ሰው ደግሞ ከሕመሙ ጋር የተያያዘ ባልሆነ አጋጣሚ ማለፉን ለቪኦኤ ገልጿል። የኦሮሚያ ጤና ቢሮ በበኩሉ ይህን ችግር የሚያጣራ የቴክኒክ ኮሚቴ አዋቅሮ ወደ ስፍራው መላኩን አስታውቋል። ናኮር መልካ ከአምቦ ተጨማሪ አለው። ባለፈው ሳምንት በጅማ በተለምዶ ኢዲዲሲ ተብሎ ከሚጠራው ስፍራ ለመጠለያው ነዋሪዎች እንግዳ የሆነ የምልክት መታየቱን ነው ከነዋሪዎች መካከል ስማቸው እንዳይጠቀስ የጠየቁ ግለሰብ የተናገሩት። የበሽታው ምልክቶች በሌሎች ህፃናትና አዋቂዎች ላይ መታየቱን ያመለከቱት የመጠለያው ነዋሪዎች የሕክምና እርዳታ እየተሰጠ በመሆኑ ጉዳቱ እየቀነሰ መምጣቱን ገልጸዋል። ከቦሎ ቤት ደሌ ተፈናቅለው በጊዜያዊነት በመጠለያው የሰፈሩ ከአምስት መቶ አባወራዎች በላይ የሚገኙ መሆናቸውን ጭምር አስተያየት ሰጪዎቹ አመልክተዋል። የተፈጠረው ችግር ምን መሰለ? በህፃናት ፊት ላይ ሽፍ የሚል ነገር ወጣ። ብዙ ህጻናት በዚህ በሽታ ታሟል። እስካሁንም ስድስት ህጻናት እና ሶስት ታዋቂዎች ሞተዋል። ሰባ ሜትር በሚሆን አዳራሽ ውስጥ ከሁለት ሺህ ስምንት መቶ ሰዎች በላይ ሆነን ስለምንኖር በሙቀትና ንጹህ አየር እጦት ምክንያት በሽታው የተነሳ ይመስለኛል። ስማቸው እንዳይጠቀስ ያሉ አንዲት እናት የሶስት ዓመት ልጃቸው መጀመሪያ ፊቷ ላይ ሽፍታ መሰል እንደወጣባትና ትኩሳትና ተቅማጥ እንዳጣደፋትና በዚህም ሳቢያ ሕይወቷ ማለፉን ተናግረዋል። የመጠለያው ነዋሪዎች በመንግስትና ሕብረተሰቡ ድጋፍ እየተደረገላቸው መሆኑን ጠቅሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻች በመጠየቅ እስከዛም የንጹህ ውሃና መጸዳጃ ቤት አገልግሎት እንዲሻሻልላቸው አሳስበዋል። ከሸነን ጊቤ ሆስፒታል ጉዳዩን ለማጣራት ያደረኩት ሙከራ ባይሳካልኝም የጅማ ከተማ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ተፈራ ሸበሩን በስልክ አናግሬያቸው ነበር። ለተፈናቃዮቹ ጊዜያዊ መጠለያ የተቀሰቀሰው በሽታ ኩፍኝ ነው ያሉት አቶ ተፈራ የሸነን ጊቤና የጅማ ዩኒቨርሲቲ ሆስፒታሎች ሁማኑን ለመርዳት በትብብር እየሰሩ ነው ብለዋል። በበሽታው ስድስት ሰዎች የመሞታቸውን ዜና ግን ትክክል አይደለም ሲሉ አስተባብለዋል። ቆረታት የጤና ባለሙያዎች ስለ ጉዳዩ ምርመራ እያደረጉ ነው። ናሙናው ወደ አዲስ አበባ ተልኮ ውጤቱን እየተጠባበቁ መሆናቸውን ይናገራሉ። ጅማ ያሉ ባለሙያዎች ግን እስካሁን ባዩትና ከምልክቱ በመነሳት የኩፍኝ በሽታ ነው ሲሉ ይናገራሉ። ችግሩ እንዴት እንደተከሰተም እየተመረመረ ነው። ስድስት ሕጻናት ሞቱ የተባለው ውሸት ነው። ህይወታቸው ካለፈ ሁለት ሰዎች መካከል አንዱ አዋቂ ሲሆን የሞተው ከኩፍኝ በስታ ጋር ባልተያያዘ ሌላ ምክንያት ነው። የአንድ ህፃን ልጅ ህይወት ግን በቶሎ ጤና ተቋም ባለመድረሷ ህይወቷ ማለፍ ችሏል። እነዚህ ሰዎች በቋሚነት የሚያቋቁሙበት ሁኔታ ላይ ጉዳዩ ከሚመለከታቸው አካላት ጋር እየመከሩ መሆኑንም ኃላፊው ጨምረው ገልጸዋል። Do you